ዓለም አቀፉ የቀይ መስቀል ኮሚቴ የመጀመሪያ እርዳታውን መቀሌ ማድረስ ቻለ። ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ለአይደር ሆስፒታል ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው መድኃኒት ቤቶቻቸው ተጨማሪ ግብአት እንዲኖር ያንን በማሰብ የተላከ ነገር ነው። አቶ ዘውዱ አያሌው በዓለም አቀፍ ቀይ መስቀል ኮሚቴ የኮሚኒኬሽን የስራ ክፍል ኃላፊ ናቸው አነጋግረናቸዋል። ዓለም አቀፉ የቀይ መስቀል ኮሚቴ በቲፋ ባደረገው መግለጫ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተከሰተ ከአንድ ወር በኋላ ለመጀመሪያ ጊዜ መድኃኒቶችና የሕክምና መገልገያ ቁሳቁሶች የጫኑ ሰባት ተሽከርካሪዎች መቀሌ ከተማ መግባታቸውን አስታወቀ። ተሽከርካሪዎቹ የጫኑትን ቁሳቁስ ለ የትግራይ ክልል ጤና ቢሮ፣ ለአይደር ሆስፒታል እና ለኢትዮጵያ ቀይ መስቀል ማህበር መድኃኒት ቤቶች ተሰጥተዋል ብሏል። ይህንን የኮሚቴውን መግለጫ መነሻ በማድረግ የአለም አቀፉን የቀይ መስቀል ኮሚቴ የኮሚኒኬሽን የስራ ክፍል ኃላፊ አቶ ዘውዱ አያሌውን ማምሻውን አነጋግረናቸዋል። አስቀድመን የመግለጫውን ይዘት እንዲያብራሩልን ጠይቀናቸዋል። የአለም አቀፍ ቀይ መስቀል ኮሚቴ ግጭቱ ከመነሳቱን በፊት መቀሌ ውስጥ የራሱ ጽህፈት ቤትና ሰራተኞች ነበሩት። ሰብዓዊ አገልግሎትም ሲሰጥ ነበረ ይህንን እርዳታ ሌት የሚያደርገው ግጭቱ ከተጀመረ በኋላ ያደረስነው እርዳታ መሆኑ ነው እንጂ ቢሮም በመቀሌ ያለን ሰራተኞቹም አሉን የሰብአዊ አገልግሎቱን ስንሰጥ ነበረ። ስለዚህ ትግራይ ውስጥ ሰብአዊ አገልግሎት በመስጠት ደረጃ የመጀመሪያችን አይደለም። አሁን ግን ግጭቱ ከተከፈተ፣ ከተጀመረ በኋላ ግንኙነት ተቋርጦ ነበረ፣ እንቅስቃሴ ተገድቦ ነበረ። ስለዚህ ከዛ በኋላ በነበሩት ሁኔታዎች በተለይ መቀሌ ያሉ የእኛ የስራ ባልደረቦች ያለውን ሁኔታ በቅርብ ይከታተሉ ነበረና በተለይ የጤና ተቋማት በግጭቱ ምክንያት ጉዳት ለሚደርስባቸው ሰዎች የሚሰጡትን አገልግሎት ለመከወን የአቅርቦት ችግር እንደነበረባቸው እናውቅ ስለነበረ ይህንን ችግር ለመፍታት ጉዳት የሚደርስባቸው ሰዎች ተገቢውን የጤና አገልግሎት እንዲያገኙ የጤና ተቋማቱ ተገቢውን እርዳታ እንዲሰጡ ለማስቻል ይህንን እርዳታ ለትግራይ የጤና ቢሮ፣ ለአይደር ሆስፒታል ከኢትዮጵያ ቀይ መስቀል ደግሞ እዛ ላሉ ፋርማሲዎቻቸው፣ መድኃኒት ቤቶቻቸው ተጨማሪ ግብአት እንዲኖር ያንን በማሰብ የተላከ ነገር ነው። የትኛውም ዓለም ላይ የዓለም ኮሚቴ ሲሰራ እንደሚያደርገው ከሚመለከታቸው ተቋማት ጋር ተገቢውን ውይይት አድርጎ ተገቢውን አቅርቦቱን አስፈላጊነት ተነጋግሮ ተወያይቶ ይህንን ማድረስ በሰብዊ አገልግሎት ማድረስ እንዳለበት ውይይት በማድረግ ማሹ በትናንትና ሁለት መቀሌ የእኛ ሰባት ተሽከርካሪዎች የህክምና ቁሳቁሶችን እና ሌሎች የአስቸኳይ ጊዜ እርዳታዎችን ይዞ መቀሌ ገብተዋል። እነዚህ የእናንተ ሰባት ተሽከርካሪዎች ወደ መቀሌ ከተማ ሲገቡ የሚታይ ግጭት አክቲቭ የሆነ ግጭት በመቀሌ ከተማ አለ ወይስ ሰላም ነው? እኔ እንግዲህ ልልሽ የምችለው በግጭቱ ምክንያት ሰብአዊ እርዳታ ማግኘት የሚገባቸው የህክምና እርዳታ ማግኘት የሚገባቸው ሰዎች ባለው ሁኔታ ምክንያት ተቋማቱ ተገቢውን አቅርቦት እያገኙ ስላልሆነ ችግር እንደገጠማቸው በደንብ ይታወቃል። ስለዚህ ዋናው የህይወት ማትረፍ የተጎዱ ሰዎችን አስቸኳይ እርዳታ መስጠት ስለሆነ እነህ ተቋማት እዛ መግለጫችን ላይ እንደተጠቀሰው በተለይ የቀዶ ጥገና ክፍላ በጽንሁ ማን እርዳታ የሚሰጥበት ክፍላቸው በአቅርቦት እጦት ምክንያት በጣም አስቸጋሪ ሁኔታዎች ስለነበሩ እነኚህ ክፍሎች ደግሞ በጣም አስፈላጊ ስለሆኑ መደበኛ አገልግሎት የሚያስፈልጋቸውም እዛ ላይ ተጠቅሷል። ላሊ ትጥበት ውጤት የስኳር ህመምተኞች ተጨማሪ በየቀኑ መድኃኒት የሚያስፈልጋቸው ስለሆነ እነኛን ለማድረግ ያለ ነው። ይህንን ማድረግ የሚያስችል ዳታ ማቅረብ የምንችልበት ሁኔታ መኖሩን ከሚመለከታቸው ጋር ተነጋግረን አቅርበናል። ተቋማቱ የነበረባቸውን ችግር ለመቅረፍ እንደሚረዳ ስለምናውቅና ይህንንም ለማድረስ የምንችልበት ሁኔታ መኖሩን ስለምናምን እና ስላረጋገጥን ኮንቮዮቹ ወደዛ እንዲሄዱ አድርገናል። ምንም አይነት ችግር ሳይገጥማቸው ኮንቮዮቹ መቀሌ ከተማ ገብተዋል። ከሰራተ እዛ ካሉ ሰራተኞቻችሁ ጋር የመገናኘት እድል ኖራችሁ አገኛችኋቸው? አዎ፣ ልገናኛለን። እየተገናኘን ነው። የሚያስፈልጉት ነገሮች ምን እንደሆኑ ስለምናውቅ ነው። ከነሱም ባገኘነው መረጃ መሰረት ነው ቅድሚያ መሰጠት ያለበት ለእነኚህ ለጤና ተቋማት ነው። ምክንያቱም የበለጠ የከፋ ችግር የገጠማቸው እነኚህ የጤና ተቋማት ናቸው። ለተጎዱ ሰዎች ለገቢውን እርዳታ መስጠት አልቻሉም፣ የሚል ግንዛቤው ስላለን ነው ቅድሚያ ሰትን ለእነኚህ ግብአቶች፣ ለእነኚህ የሕክምና መሳሪያዎች ቀድሞ እንዲደርሱ ያደረግ ነው። ስለዚህ ካሉን ሰራተኞች ጋር እንገናኛለን። ያለውንም ሁኔታ በእነሱ በኩል ነው የምናውቀው። ከመቀሌ ውጭ ከአይደር ሆስፒታል እና ከመቀሌ ከተማ ውጭ ሌላ በጣም አስቸኳይ እርዳታ የሚያስፈ ፈልጋቸው የደረሳችሁ ሪፖርት አለ? እሱ ላይ እንደ ልብ የመንቀሳቀስ ሁኔታው እስካሁን ስላልመጣ ያንን ከመቀሌ ውጭ ባለው ሁኔታ ያለውን የጤና ሁኔታ እንደ ሰብአዊ ድርጅት በዓለም ዙሪያ እንደምትሰራ መገመት እንችላለን። ግጭት ላይ የመጀመሪያ ሰብአዊ እርዳታ ፈላጊ የሚሆኑ የጤና ተቋማት ናቸው። ሌሎች ተጎጂዎችም እርዳታ እንደሚፈልጉ እናውቃለን። ፍላጎቶች እንደሚኖሩ ምንም ጥርጥር የለውም። ግን በምን ያህል ደረጃ ነው ስንት ሰው ነው ደግሞ፣ የትኞቹ ናቸው ተለይተው የታወቁት የሚለውን ለመናገር በዚህ በዚህ ሰዓት በዚህ ወቅት አልችልም። በጣም አመሰግናለሁ። እስካሁን የሰጡኝ መረጃ በቂ ነው። እንደው ምናልባት በዚህ አጋጣሚ እዛ ያለውን ሁኔታ ለመረዳት የሚያስችል ነገር ካለ ብዬ ነው ጥያቄውን በዛ ዙሪያ ያደረግኩት። ተጨማሪ ግን ከዚህ ከዚህ እንደው ተጨማሪ አሁን ካደረሳችኋቸው ታደርጓቸው ያሰባችኋቸው ተጨማሪ እርዳታዎች እገዛዎች አሉ እንግዲህ በቀጣይነት ምንድነው ዋነኛው የመጀመሪያው የነፍስ አድን አይነት ለጉዳት ለደረሰባቸው ቶሎ ደርሰው የሕክምና አገልግሎት እንዲያገኙ የማድረግ የቀዳሚ ስራ ነው። በቀጣይ ደግሞ እንደምታውቁት የዓለም አቀፍ ቀይ መስቀል ኮሚቴ ሁኔታዎቹን ዳሰሳ ሰርቶ በዳሰሳዎቹ መሰረት የትኞቹ ችግሮች ናቸው ቅድሚያ ትኩረት መሰጠት ያለባቸው የትኞቹ ቦታዎች ናቸው ብሎ ጥናት አድርጎ ከሚመለከታቸው አካላት ጋር እየተነጋገረ ምንም ጥርጥር የለውም። በቀጣይ እንደ የሚኖረን ፋይንዲንግ እዛታውን እንቀጥላለን። ምንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም እሁድ። በእሁድ ቀን ፈቃደኛ ሆነው ስለሰጡኝ በጣም እናመሰግናለን። በሌላ በኩል በትግራይ ክልል የኢትዮጵያ መንግስት ህግ የማስከበር ዘመቻ በሚል የሚጠራው ግጭት ከተጀመረ ከአንድ ወር ወዲህ የስልክና የኢንተርኔት አገልግሎት ሙሉ ለሙሉ መቋረጡ ይታወሳል። በእኛም በኩል በትግራይ ክልል በመቀሌ ከተማ ያለውን እንቅስቃሴ በተመለከተ አራቱንም ማዕዘን የዳሰሰ መረጃን ለማድረስ ጥረት ስናደርግ የቆየን ቢሆንም በክልሉ የሚገኘው ዘጋቢያችን የተወሰኑ ኢንተርኔት ያለባቸው አካባቢዎችን ተጠቅሞ ለጥቂት ቀናት ካደረሰን መረጃ ውጪ ከነዋሪዎች መረጃን ለማግኘት ያደረግነው ጥረት እስካሁን ሳይሳካ ቀርቷል። ጥረታችንንም እንደቀጠልን ነው። በሌላ በኩል በትናንትናው ዕለት አንድ የመቀሌ ከተማ ነዋሪ ዶልፊን እየተባሉ በሚጠሩ አነስተኛ ተሽከርካሪዎች ከመቀሌ ወደ አላማጣ መግባቱን ገልጾልን ነበር። እነዚህ ተሽከርካሪዎች ከጥቂት ቀናት በፊት በተለያየ መንገድ በተወሰነ ደረጃ አገልግሎት መስጠት መጀመራቸውንና ለአንድ ሰው አንድ ሺ ብር አስከፍለው እንዳጓጓዙት ገልጾልናል። ሁኔታዎች የተረጋጉ ባለመሆናቸው ስሙን እንዳንገልጽ ድምፁንም እንድንቀይር ጠይቆናል። የትራንስፖርት አገልግሎት አለ ወይ ብየው ነበር። አለ፣ ግን ያው እግዚአብሔር አምነን ነው እንጂ ሙሉ ለሙሉ ነፃ ሆኖ አደለም። ግን እግዚአብሔር ነው። ገና አሁን በመጀመሪያ ጊዜ ነው እኔ ዜ መጣወት መቀሌ ከተማ ስላለበት ሁኔታ ጠይቄው ነበር። ሰላም ነው አልንሽም፣ መብራት የለም፣ ባንክ የለም፣ ውሃ የለም፣ የምግብ እጥረትም አለ። ለምን ባንክ ከሌለ እንደፈለግ ብርህም ከላንቀሳቀስክ እኛ ከግራዎች የምንቀበለ የነበረ ግብዓቶች መንገድ ተዘግቶ ካቆሙ ራብ እንደሚከሰት ያለ ነው። በዛ ላይ በዚህም በዚህም ግጭት ካለ አቅርቦት ስለሌለ ነገሮቹ በሙሉም በጥቅት በኩል ላይሆኑ ይችላሉ። ሁሉም ነገር ድንገት ስለሆነ ነገሮች ትንሽ ተወሳስበዋል። የፌዴራሉ መንግስት መቀሌ ከተማን በተቆጣጠረ እለት አጋጥሟል ያለውን ሁኔታ ይህ ወጣት አጫውቶናል። በከተማው ያለውን ወታደራዊ እንቅስቃሴና የወጣቶችን ምላሽም ገልጾልናል። ነገር ግን አንዳንዶቹ ጉዳዮች ተጨማሪ ቃለምልልሶችን የሚፈልጉ በመሆናቸው አቆይተናቸዋል። በአይደር ሆስፒታል ውስጥ በተለይ የስኳር ህመምተኞች እያጋጠማቸው ነው ያለውን የመድሃኒት እጥረትም ገልጾልናል። ተጨማሪ መረጃዎችን አካተን በሌላ ዘገባ እንመለስበታለን። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ከመቀሌ ለጋዜጠኞች በሰጡት መግለጫ በትግራይ ክልል ከሰኞ ጀምሮ ሁሉም የመንግስት መስሪያ ቤቶችና የንግድ ድርጅቶች አገልግሎት መስጠት እንደሚጀምሩና የሰብአዊ እርዳታም እየቀረበ መሆኑን ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ